የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። በአምባሳደርነት ላከናውናቸው የምፈልጋቸውን ሥራዎች በተመለከተ ቅድሚያ የምሰጣቸውን ጉዳዮች በሦስት የተለያዩ ዘርፎች የመከፋፍላቸው ይመስለኛል። አንዱ ከኢትዮጵያ ጋር ያለልን አጋርነት ማጠናከር ነው፣ ለኢኮኖሚያዊ ዕድገት ልማትና ለሀገሪቱ ብልጽግና በመሥራት ። ሁለተኛው አካባቢያዊ ጸጥታንና መረጋጋትን ከማምጣት አንጻር ከኢትዮጵያ ጋር ያለንን አጋርነት ማጠናከር ማጎልበትና ማስቀጠል ነው። ሦስተኛው የፖለቲካ ምህዳሩ እንዲሰፋ መልካም አስተዳደር እንዲኖር፣ የሕግ የበላይነትና ሰብአዊ መብት እንዲከበር መሥራት ነው። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የሁለተኛው አጋማሽ የዛሬ ሐሙስ ፕሮግራሞች የባህል መድረክ፣ እንዲሁም የተፈጥሮ አካባቢ ሳይንስና ሕይወት ናቸው። ዕለቱ ሐሙስ ህዳር 14 2010 ዓ ም ነው። ዛሬ ጤና ይስጥልን፣ እንደምናምሽታችኋል። አድማጮች ጤና ይስጥልን። ዛሬ ታንክስ ጊቪንግ ነው። ይህን ለምታከብሩም እንኳን አደረሳችሁ። መልካም ባልናለን። እኔም አዲሱ አበበል ነኝ። እኔም ቆንጅ ይታየነኝ ንጉዙ ታምሬ ደግሞ ፕሮግራማችንን ይመራል። መልካም ምሽት የሆነላችሁ። በዜና እንጀምራለን። ከፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ምንም አይነት ፍትሐዊ ውሳኔ እንደማይጠብቁ አቶ በቀለ ገርባ መልስ ሰጡ። ፍርድ ቤቱ የአቃቤ ህግን መልስ ለመቀበል ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሀ ዝርዝር ይዟል። በፌዴራሉ ጠቅላይ ፍርድ ቤት ግባኝ ሰሚ ችሎት የተወሰነላቸውን የዋስ መብት ላገደባቸው ሰበር ሰሚ ችሎት አቶ በቀለ ግርባ ዛሬ መልስ ሰጥተዋል። በጠበቆቻቸው አማካኝነት በጽሑፍ ባቀረቡት መልስ ከፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ምንም አይነት ፍትሐዊ ውሳኔ አልጠብቅም ብለዋል። አቶ በቀለ በመልሳቸው የዋስ መብታቸው ከዚህ ቀደምም በበታች ፍርድ ቤት ማለትም በፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ከህግ አግባብ ውጭ ሲጓተት እንደቆየና ከትክክለኛ ፍትህ የራቀ ውሳኔ እንደተሰጠባቸው አስታውሰዋል። አክለውም ይህንን መልስ የምሰጠው ወደፊት በከፍተኛ ትምህርት ደረጃ ለሚገኙ የሕግ ተማሪዎችና ተመራማሪዎች ማገናዘቢያነት ይጠቅማል በሚል ነው ብለዋል። በበታች ፍርድ ቤት ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በጠበቆቻቸው አማካኝነት አቤቱታቸውን አቅርበው ይኸው ፍርድ ቤት በ30 ሺህ ብር ዋስትና ከእስር ተፈተው ጉዳያቸውን በውጭ ሆነው እንዲከታተሉ ወስኖ እንደነበረም ይታወሳል። በፍርድ ቤቱ የታዘዘው ፍችም ተፈጻሚ ሳይደረግ ቆይቶ አቃቢ ሕግ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቤት በማለቱ የይግባኝ ሰሚ ችሎት ውሳኔ መታገዱ አይዘነጋም። ዛሬ የአቶ በቀለ ገርባን መልስ የተቀበለው ሬጅስትራር የአቃቢ ሕግን መልስ ለመቀበል ታህሳስ ሁለት ቀን 2010 ዓ ም ተለዋጅ ቀጠሮ እንደሰጠም ታውቋል። አቶ በቀለ ገርባ በአሁኑ ወቅት አቃቢ ሕግ ቀደም ሲል የመሠረተባቸው ሽብር ወንጀል ክስ ተሰርዞ በመደበኛ የወንጀል ክስ እየተከላከሉ መሆናቸው ይታወቃል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዚምባብዌ የቀድሞ ፕሬዚዳንት ሮበርት ሙጋቤና ባለቤታቸው ግሬስ ሙጋቤ ያለመከሰስ ከለላ ተሰጣቸው። አንድ የገዢው ዛኑ ፔፍ ፓርቲ ባለስልጣንና ዋና ከተማይቱ ሀራሬ ውስጥ የሚገኝ ጋዜጠኛ ለቪኦኤ የዚምባብዌ አገልግሎት ዛሬ እንዳረጋገጡት ሙጋቤ ጡረታቸውን በተመለከተ ስልጣናቸውን በግድ እንዲለቁ ካደረጓቸው የሀገሪቱ ጄኔራሎችና የፖለቲካ መሪዎች ጋር እየተደራደሩ ናቸው። ሙጋቤ በስልጣን ዘመናቸው ምርጫዎችን ያጭበረብሩ እንደነበርና ሙስና እንዲስፋፋ መፍቀዳቸውን በሀገሪቱ ውስጥ በሺዎች በሚቆጠሩ የፖለቲካ ባላንጣዎቻቸውና ተቃዋሚዎች ላይ ለተካሄዱ የስቃይ አያያዞችና ግድያዎች ተጠያቂ መሆናቸውን በመግለጥ የመብቶች ተሟጋሽ ቡድኖች ክሶችን ሲያሰሙ ቆይተዋል። ሮበርት ሙጋቤ ፕሬዚዳንት በነበሩበት ጊዜ ወጣቷን ባለቤታቸውን ግሬስ ሙጋቤን በቦታው ለማስቀመጥ በማሰብ ባለፈው ጥቅምት 25 ከስልጣናቸው አባራዋቸው የነበሩት ምክትል ፕሬዚዳንት ኤመርሰን ምናንጋጓ ለሁለት ሳምንታት ያህል ዞር ብለው ከቆዩባቸው ከቆዩባት ደቡብ አፍሪካ ተመልሰው ሀራሪ የገቡ ሲሆን ነገ አርብ ቃለ መሐላ ፈጽሞ አዲሱ የዚምባብዌ ፕሬዚዳንት እንደሚሆኑ የፓርላማ አፈ ጉባኤ አስታውቀዋል። ዚምባብዌ ነጻና ፍትሐዊ ምርጫ እንድታካሄድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አዲሶቹን መሪዎች አሳስበዋቸዋል። የሳውዲ መራሹ ጥምረት በጦርነት በተበጣጠቀችው የመን መንገዶችን ዘግቶ መተላለፊያ ለማሳጣት የወሰደውን እርምጃ ተከትሎ በሚሊዮኖች የሚቆጠሩ የመናውያን ከከፋ ረሃብና እልቂት አፋፍ ላይ ናቸው ሲሉ ዓለም አቀፍ የረዴድ ድርጅቶች አስጠንቅቀዋል። የተባበሩት መንግስታት ድርጅት አክሎም የተዘጉት መተላለፊያዎች ፈጥነው ካልተከፈቱ የመን ከአሁን ቀደም ዓለማችን አይታ ለማታቀው እጅግ የበረታ ረሃብ ትጋለጣለች ብሏል። የአሜሪካ ድምጿ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲ ሴን ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያጠናቀረችው አጭር ዘገባ አለ። አሉላ ከበደ ያቀርበዋል። ሳውዲ መራሹ የጥምረቱ ጦር በየመኑ የሁቲ አማጽያን ላይ በከፈተው ውጊያ ከውጭ ይገባል ያለውን የጦር መሳሪያ ሽግግር ለመከላከል በታለመ ጥረት የሰነአን ዓለም አቀፍ አውሮፕላን ጣቢያ እንዲሁም ዋና ዋና የምድርና የባህር በሮች ዘግቷል። በሚሊዮኖች የሚቆጠሩ የመናውያን ሲቪሎች በረሃብ ሳቢያ ለእልቂት ይዳረጋሉ የሚለውን ዓለም አቀፍ ጥሪም ተከትሎ መተላለፊያዎቹን እንከፍታለን ሲሉ የሳውዲ ኃይሎች ቃል ቢገቡም በሁቴ አማጽያን ቁጥጥር ስር ያሉት የአውሮፕላን ጣቢያዎችና የባህር በሮች ግን እንደማይጨምር አመልክተዋል። ሄዘር ኑሬት የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። ጨቅላ ሕጻናትን ጨምሮ እጅግ ዘግናኝ ለሆነ አደጋ መጋለጣቸውን የዩናይት ስቴትስ ትረዳለች ነው ያሉት። I can tell you we're working very closely with the government of Saudi Arabia. As you well know, we have a good relationship with the government of Saudi Arabia. Saudi Arabia, good መድረስ የሚችሉበትን ሁኔታ በአስቸኳይ ይፈጠር ወይም መፈጠር አለበት ሲሉ ሕጻናትና የኪነ ጥበብ ባለሙያዎች ባለፈው ሰኞ ሰንዓ ላይ የተቃውሞ ሰልፍ አካሂደዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አፍሪካውያን ፍልሰተኞችን በባርነት እየተሸጡ ነው ስለሚባለው ጉዳይ የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ አድርጎ እንዲነጋገር ፈረንሳይ እየጠየቀች ነው። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ከጊኒው ፕሬዚደንትና የአፍሪካው ህብረት ሊቀመንበር ከሆኑት አልፋ ኮንዴ ጋር ከተነጋገሩ በኋላ በሰጡት ቃል ባለፈው ሳምንት በዩናይትድ ስቴትሱ ሲኤንኤን ቴሌቪዥን የተላለፈው ፍልሰተኞች በጨረታ ሲሸጡ የሚያሳይ እጅግ ሰቅጣጭና ፈጽሞ ተቀባይነት የሌለው አድራጎት ነው ብለዋል። ፈረንሳይ ይህን ድርጊት ፈጥና አውግዘዋለች። ምንም የማከራክር ጉዳይ ነው። ፈረንሳይ በጸጥታ ምክር ቤት ውስጥ በሊቢያ ያሉት ፍልሰተኞች ጉዳይ ትኩረት እንዲደረግበት በቅዳሜነት ተንቀሳቅሳለች። ክርክሩ ትናንት ተጀምሯል ወደ ተጨባጭ እርምጃ ማምራትም አለበት። በሲኤንኤን ቴሌቪዥን የቀረበው ሪፖርት ሊቢያ ውስጥ ተሸጠናል፣ ተደብድበናል፣ ሌላም ጥቃት ደርሶብናል ያሉ በህገ ወጥ አስተላላፊ እጅ ያሉ ፍልሰተኞችን አሳይቷል። የአፍሪካ ህብረቱ ሊቀመንበር አልፋ ኮንዴ ሊቢያውያኑ መንግስት አልባ በሆነችው ሀገራቸው ፍልሰተኞቹን እዚያው እንዲያቆዩ የሚያበረታታው የአውሮፓ ህብረት ነው በማለት ወንጅለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዛሬው ብሔራዊ የምስጋና ቀን ታንክስጊቪንግ ዴ አሜሪካውያን ወታደሮችን አመስግነዋል። የራሳቸውን ክንዋኔዎችም በዚያው አድርገው ጠቅሰዋል። ፕሬዚዳንቱ በዓለም ዙሪያ ላሉ የዩናይትድ ስቴትስ የጦር ኃይል አባላት ባስተላለፉት የቪዲዮ መልእክት እናንተን ሳነጋግር፣ ደግሞም ስለ ነጻነታችንና ስለ እኛነት ነጻነታችን በጥቃት ለመከላከል እናንተ ጀግኖች እናንተን ሰጥቶ የሰጠን እግዚአብሔር የመሰገነ የተመሰገነ ይሆን ብለዋል። በመጨረሻም ዜና እረፍት። እዚህ ዩናይትድ ስቴትስ ዋሽንግተን ዲሲና አካባቢዋ አፍሪካውያን ማህበረሰቦችን ስለ ቤት ውስጥ ጥቃት በአጠቃላይም ስለ ሴቶችና ልጆች መብቶች መከበር ሲሟገቱና ሲያስተምሩ የሚታወቁት ወይዘሮ አሜሊያ ሜሳሊዴስ ከዚህ ዓለም በሞት ተለይተዋል። ብዙ አፍሪካኖች ከጦርነት ቦታ ከችግር ቦታ ከእስር ቤት ከበረሃ ተነስተው ወደዚህ ይመጣሉና እዛ ባሉበት ጊዜ ብዙ የሚደርስባቸው ችግር አለ። እዚህም ከምደረሱ በኋላ የሚደርስባቸው ብዙ ነገር አለ። ቤተሰብ ውስጥ ጥቃት በሚመለከት ህጉ ምን ይላል? ምን ማድረግ እንችላለን ራሳችንን ለመጠበቅ? ወይዘሮ አሜሊያ ቀደም ሲል ከድምጽ ፋይላችን ቀንጨብ አድርገን እንዳሰማናችሁ ስለሚሰጧቸው አገልግሎቶች ኢትዮጵያውያንና በአጠቃላይ አፍሪካውያን ማህበረሰቦችን ለመድረስ ዘ ፐርሰን ሴንተር የተባለ ማዕከል መስርተው ሲያስተምሩ የምክር አገልግሎት ሲሰጡና ለጥቃት ሰለባዎች በመሟገት ለአያሌ ዓመታት አገልግሎታቸውን በትጋት በማበርከት በአካባቢያችን ይታወሳሉ። በተወለዱ በ61 ዓመታቸው ያረፉት የወይዘሮ አሜሊያ የቀብር ስነ ስርዓት የፊታችን ቅዳሜ ይከናወናል። ለቤተሰባቸውና ላገለገሉት ማህበረሰብ መጽናናትን እንመኛል እናገኛለን ወደፊት ስራዎቻቸውን ሰፋ ባለ ዝግጅት እናቀርባለን። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የምናስተናግዳችሁ አዲሱ አበበና ቆንጂት ታዬንን በሁለተኛው አጋማሽ ከምናቀርብላችሁ ዝግጅቶች መካከል በሚልካና ሙሾ ጊዜ አስተያየት ተቀብያለን። እና የመጡት ባለሙያዎች እንደሰጡኝ አስተያየት ከዚህ በኋላ የሚሰራው መጽሐፍ ከሚልካና ሙሾ አንድ ደረጃ ከሱ ብሎ መምጣት መቻል አለበት እና ደግሞ ጸሐፊ ሲባል ከሁሉም አንገድ ማየት የሚችል መሆን እንዳለበትም ተምሬበታለን። የዝምታ ጩኸት እና ዕልልታና ሙሾ የተሰኙ ሁለት የግጥም መድበሎች ደራሲ ትግስት አለሙ ትባላለች። በሁለተኛው አጋማሽ በባህልና ማኅበረሰብ ጠብቋት። አሁን የዕለቱ አብይ ርዕስ የኢትዮጵያ መንግሥት ኤችአር 128ን በአገሮቻችን መካከል ካለው የትኛውንም ዐይነት ትብብርን ለማግኘት ግንኙነት ጋር የማያዝ ወይም የሚያዝ ጫና አላደረገም ሲሉ በአዲስ አበባ የሚገኙት የዩናይትድ ስቴትስ አምባሳደር ተናግረዋል። በኢትዮጵያ የአምባሳደርነት ቆይታቸው ቅድሚያ የሚሰጧቸው ጉዳዮችንም አምባሳደር ማይክል ሬነር ለቪኦኤ አብራርተዋል። አምባሳደር ማይክል ሬነር በአዲስ አበባ ያነጋገራቸው እስክንድር ፍሬው ትናንት የጀመረውን ዘገባ ዛሬ ይቀጥልበታል። የኢትዮጵያ አምባሳደርነት ስራቸውን ከጀመሩ የመጀመሪያ የሆነውን ቃለ ምልልስ ከአሜሪካ ድምጽ ጋር ያደረጉት አምባሳደር ማይክል ሬይነር በተለያዩ ርዕሶች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። በዚህ ኃላፊነታቸው ቅድሚያ የሚሰጧቸውን ጉዳዮች የዘረዘሩበት አንዱ ነው። ከዚህ አንጻር የተነሳውን ጥያቄ የመለሱት ለኢትዮጵያና ለሕዝቧ ያላቸውን ፍቅር በማስቀደም ነው። በቅድሚያ ወደ ኢትዮጵያ በመምጣቴ እንዴት ደስተኛ እንደሆንኩ መናገር እፈልጋለሁ። የዲፕሎማሲ ስራዬን ከጀመርኩበት ጊዜ አንስቶ እንደ ጎብኝም ቢሆን እንኳ ልጎበኛት የመመኛት ሀገር ነች እና በአምባሳደርነት እዚህ የመሆን እድል አጋጥሞኛል። ይህችን አስደናቂ ሀገርና ህዝቧን በደንብ ለማወቅም ጊዜ አግኝቻለሁ። ይህ ይበልጥ አስደሳች የህይወቴና የሥራዬ ወቅት ነው። ሙሉ በሙሉ ልጠቀምበትና ወደ ውጤት ልቀይረው የምጓጓለት። በአምባሳደርነት ላከናውናቸው የምፈልጋቸውን ሥራዎች በተመለከተ ቅድሚያ የምሰጣቸውን ጉዳዮች በሦስት የተለያዩ ዘርፎች የምከፋፍላቸው ይመስለኛል። አንዱ ከኢትዮጵያ ጋር ያለልን አጋርነት ማጠናከር ነው ለኢኮኖሚያዊ እድገት ልማትና ለሀገሪቱ ብልጽግና በመስራት፣ ሁለተኛው አካባቢያዊ ጸጥታንና መረጋጋትን ከማምጣት አንጻር ከኢትዮጵያ ጋር ያለንን አጋርነት ማጠናከር ማጎልበትና ማስቀጠል ነው። ሦስተኛው የፖለቲካ ምህዳሩ እንዲሰፋ መልካም አስተዳደር እንዲኖር፣ የሕግ የበላይነትና ሰብአዊ መብት እንዲከበር መስራት ናቸው። አምባሳደር ማይክል ሬነር በሶስተኛነት የጠቀሱት የሕግ የበላይነትና የሰብአዊ መብት ጉዳይ በዩናይትድ ስቴትስና በኢትዮጵያ መካከል የልዩነት ነጥብ ሆኖ የቀጠለ ነው። አንዳንድ የኮንግረስ አባላትም ከዚህ አንጻር ተጠያቂነት የሚያስከትል ሕግ የቀረጹበት አጋጣሚ ይታወሳል። አሁን በሂደት ላይ ያለውና በኮንግረስ አባል ክሪስ ስሚዝ የተረቀቀው የኢትዮጵያ የዲሞክራሲና የሰብአዊ መብት ተጠያቂነት ሕግም እዚህ ላይ የሚጠቀስ ነው። በኮንግረሱ የውጭ ጉዳይ ኮሚቴ ያለፈው ይህ ሕግ በራሱ በኮንግረሱ ድምፅ ሊሰጥበት ሲጠበቅ ለሌላ ጊዜ ተላልፏል። ይህ የሆነው የኢትዮጵያ መንግስት ከዩናይትድ ስቴትስ ጋር ያለውን የጸረ ሽብር ትብብር በመጥቀስ ባቀረበው ጥያቄ ምክንያት እንደሆነ የተሰራጩ መረጃዎች፣ ዘገባዎች አሉ። አምባሳደር ሬይነር ግን ይህ የተሳሳተ መሆኑን አብራርተዋል። እኔ የተሳተፍኩበት እንዲህ አይነት ግንኙነት ፈጽሞ አልነበረም። በሌሎች ጉዳዮች ላይ እንደሚያደርገው ሁሉ ኮንግሬሱ እንደዚህ አይነት ህግ ለማውጣት በያዘው ጥረት ላይ የሐሳብ ልውውጥ ነበረን። ያ ህግ ገና አልጸደቀም፣ እንደሚጸድቅም ግልጽ አይደለም። በዩናይትድ ስቴትስ የፖለቲካ ስርዓት አንዱ ትኩረት የሚስበው ሂደት ምንድን ነው? የሥልጣን ክፍፍል አለን እና እኔ የምወክለው ሥራ አስፈጻሚውን ነው። ኮንግሬሱ ደግሞ ሕግ አውጪው ክፍል ነው። እነርሱ ቅድሚያ የሚሰጧቸውን ነገሮች መሥራታቸውን መቀጠል ይችላሉ። ያ ደግሞ በዩናይትድ ስቴትስ መንግሥት የተለያየ ቅርንጫፎች መካከል የሐሳብ ልውውጥ ያጭራል። በተመሳሳይም በዩናይትድ ስቴትስና በኢትዮጵያ መካከል እንደዚሁ አይነት የሀሳብ ልውውጦች አሉን። ኢትዮጵያ ያ ህግ እንደሚያሳስባት ገልጻለች። ነገር ግን የሚያሳስባቸውን ጉዳይ በሁለቱ ሀገሮቻችን መካከል ካለን የትኛውም አይነት ግንኙነትና ትብብር ጋር እንድናያይዝ በእኔም ሆነ በዩናይትድ ስቴትስ መንግስት ባሉ ባልደረቦች ላይ በምንም አይነት መንገድ ጫና አላደረጉም የኢትዮጵያ መንግስት ጸረ ሽብር ህጉን እየተጠቀመበት ያለው መንገድ እንደሚያሳስባቸው አለም አቀፍ የሰብአዊ መብት ድርጅቶችና የተቃዋሚ ድርጅቶች ሲገልጹ ቆይተዋል ታዋቂውን የተቃዋሚ ፓርቲ መሪ ዶክተር መረራ ጉዲናን ጨምሮ ጋዜጠኞችና ሌሎችም ከዚህ ህግ ጋር በተያያዘ በእስር ላይ ይገኛሉ የዚህ ህግ አተገባበር ያሳስበናል የሚሉትን ድርጅቶች ሀሳብ እንደሚጋሩ ነው አምባሳደሩ የገለጹት Uh, and people who are imprisoned or remain in custody for reasons that have more to do with their peaceful expression of their political rights. I think those cases need to be looked at very closely. I think those cases need to be looked ፖለቲካዊ እንቅስቃሴዎችን ለማቀዝቀዝ በሚመስል ሁኔታ የመጠቀሙን ችግር እንዲያጤነው በይፋና በግል ግንኙነቶቻችን እናበረታታለን። የዚህ ዓመት የዳይቨርሲቲ ቪዛ ሎተሪ ወይም ዲቪ ማመልከቻ ቀነ ገደብ በትናንትና ዕለት ተጠናቋል። በዚህ ሎተሪ አማካኝነት ከኡዝቤክስታን ወደ ዩናይትድ ስቴትስ በገባ ግለሰብ በኒውዮርክ የተፈጸመውን የሽብር ጥቃት ተከትሎ ፕሬዝዳንት ዶናልድ ትራምፕ የሰጡት አስተያየት ደግሞ የሎተሪውን እጣ ፈንታ መነጋገሪያ አድርጎት ቀጥሏል። እናም የዘንድሮው ዲቪ ሎተሪ የመጨረሻው ይሆን? ለአምባሳደር ማይክል ሬይነር ያቀረብኩት ሌላ ጥያቄ ነው። ከዚህ አንጻር ስላሉት እቅዶች ዝርዝር መረጃ የለኝም። ልነግርህ የምችለው ዩናይትድ ስቴትስ የኢሚግሬሽን ፖሊሲዋን በስፋት እየተመለከተች ባለችበት ጊዜ ውስጥ መሆኗን ነው። ፕሬዚደንቱ የጠቀሱት የብዝሃነት ወይም የዳይቨርሲቲ ቪዛ ሎተሪ ከዚህ አኳያ የሚታይ ነው። ነገር ግን ይህ የታሰበበትና የሚለካ ውጤት የሚያስገኝ ይመስለኛል። ከዚህ አንጻር የሚኖሩ መረጃዎችን ለኢትዮጵያውያንና ለሌሎችም እንደወጡ ለማሳወቅ የሚቻለንን ሁሉ እናደርጋለን። አምባሳደር ማይክል ሬነር በዚሁ ቃለ ምልልስ ሀገራቸው ከኢትዮጵያ ጋር ባላት የኢኮኖሚና ልማት ትብብር እንደዚሁም በሰብአዊ ድጋፍ ላይ ለተነሱ ጥያቄዎችም ሰፋ ያሉ ማብራሪያዎችን ሰጥተዋል። በሌላ ዘገባ መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። ባለፈው ሳምንት ሄኖክ ሰማግዜር ከኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ጋር ውይይት አድርጎ ነበር። በዚያ ውይይት ከተነሱ ነጥቦች አንዱ መንግስታቸው ኤችአር 128 የሚቃወምበትን ምክንያት የገለጡበት ነው። ያን ለማስታወስ እና ቀደም ካለው ከአምባሳደሩ ውይይት ጋር ለማዛመድ ከሄኖክ ዝግጅት ይሄን እናሰማለን። ይሄ ውሳኔ ሐሳብ ሁለት መሰረታዊ ስህተቶች አሉት፣ ግድፈቶች አሉት። አንደኛው መሬት ላይ ያለውን ሀቅ አያገናዝብም። ለምሳሌ ስለ አስቸኳይ ጊዜ አዋጅ መነሳት አለመነሳት ያነሳል። ሲጀመር የዚህ አስቸኳይ ጊዜ አዋጅ መኖር አለመኖር የኢትዮጵያ ህዝብና መንግስት ውሳኔ ነው። እሱ እንዳለ ሆኖ ይሄ የአስቸኳይ ጊዜ አዋጅ ከተነሳ የቆየ ጉዳይ ነው። እንደ አዲስ የሚያነሳበት ምንም ምክንያት ሊኖር አይገባም። ሁለተኛ፣ ቀደም ሲል እኔም አንተም ለማንሳት እንደሞከርነው መንግስት ከተቃዋሚ ፓርቲዎች ላይ በተወሰነ ደረጃ የጀመረው ምክክር አለ። እሱን እንኳን እውቅና ለመስጠት ግንዛቤ ለመያዝ የሚሞክርም አይደለም እና አንተ እንደ ገለጽከው የኢትዮጵያ ዴሞክራሲ ስርዓት ለመደገፍ የወጣ ነው ብሎ ለመቀበል ያዳግታል። ትልቁ ነገር ግን እናንተም ስትዘግቡት የምታሳስቱት ጉዳይ ይሄ የውሳኔ ሀሳብ በኢትዮጵያና አሜሪካ ግንኙነት የተለየ ተአምር የሚፈጥር አድርጎ የማቅረብ ዝንባሌ አለ። እሱ የተሳሳተ ነው። ይሄ የውሳኔ ሀሳብ በኢትዮጵያና ና አሜሪካ ግንኙነት ላይ የሚያመጣው ለውጥ የለም። ምክንያቱም የአሜሪካ ኮንግረስ ከሚያወጣቸው ውሳኔዎች አንዱ ቀላል የውሳኔ ሀሳብ የሚባለው ወይም በእንግሊዝኛው ሲምፕል ሪዞሉሽንስ የሚለው ነው እሱ የኮንግረስ አባላቱን መደበኛ የሆነ አስተሳሰብ የግል አመለካከት እና ሪኮመንዴሽንስ ብቻ የሚያሳይ ነው። የኮንግረስ አባላቱ ብቻ ውሳኔ ነው። ይሄ የአሜሪካ አስተዳደር የሚያውቁም ጉዳይም አይደለም። በዛሬ ውሏችን በአጋጣሚ ከኮንግረስም የሴኔትም አንዳንድ አባላት ጋር ስነ የመወያየት እድል ነበረን። በእኛ በኩል የትም የሚደርስ የውሳኔ ሀሳብ አይደለም። ሌላኛው እዚህ ላይ ግን ወደ ሌላ ነጥብ ከመሄድ በፊት የእኛን ዘገባም ያው መቼም ተሳስቷል ስላሉ እኔ የአሜሪካ ድምጽንም ወክየም ቃሌ በኃላፊነት አልተሰጠኝም። ጥያቄ መጠየቅ ነው። ነገር ግን እኔ በዩናይትድ ስቴትስ ኮንግረስም ሰርቻለሁኝና በኮንግረስ ውስጥ የሚያልፉ ውሳኔዎች መንግስቱ በሚያቀርበው በጀት ውስጥ እንዴት በጀቱ በየትኞቹ የመንግስት መስሪያ ቤቶች እንደሚያልፍ የሚወስኑት የሕዝብ ወኪሎች ስለሆኑ የዩናይትድ ስቴትስ መንግስት ብቻውን በጀት ይዞ በጀቱን የሚያጸድቅበት ሁኔታ የለም። የእናንተም መንግስት ቢሆን በጀታችሁን ሚኒስትሮች ሄደው ፓርላማ አጸድቀው ነው። በእርግጥ ልዩነቱ እዚህ የተቃዋሚ ፓርቲዎች መኖራቸው ነው። እንዴት መሰለህ? አሁን ትልቁ ነገር የአሜሪካ ኮንግረስ አባላት የውሳኔ ሀሳብ ባያወጡ ነው ዜና የሚሆነው። በዓመት ውስጥ በአማካይ ከሺህ እስከ 8 ሺህ የውሳኔ ሀሳቦችን ያወጣሉ። በጣም ቀያጅ የሆነው ማዕቀብ ሊሆን የሚችለው ቢል ቢሆን ነው። ይህን ያህል ዋጋ ባይኖረው በሳምንት አንድ መቶ ሀምሳ ሺህ ዶላርስ እየከፈላችው ሎቤስ ቀጥራቸው አትሰሩም ነበር። አንድ መቶ ሀምሳ ሺህ ብር አሜሪካ ውስጥ አብዛኛው ስራ የሚሰራው አንተም እንደምታውቀው በሎቢስቶች፣ በቲንክ ታንክስ መገናኛ ብዙሀን ነው እንደ ትልቅ ነገር መወሰድ የለበትም ቁም ነገሩ የኢትዮጵያ መንግስት ለዚህ ብሎ የከፈለው ጉዳይም የለውም ወደ መነሻው ስመጣልህ የአሜሪካ ኮንግረስ የውሳኔ ሀሳብ ባያመጣ ነው ለቪኦኤም ለየትኛውም የመገናኛ ብዙሀን ዜና መሆን የነበረበት በአማካይ ከሰባት ሺ እስከ ስምንት ሺ የውሳኔ ሀሳቦች ይወጣሉ በየአመቱ አዎ ኢትዮጵያን የሚመለከተው ግን አሁን ይሄ አንድ ነው ያለው ለዛ ነው እየተነጋገር ነው ያለው የውሳኔ ሀሳቦች ሲወጡ አሜሪካ ከየትኛውም ወገን ጋር ያላትን በጎ ወይም አሉታዊ ግንኙነት አያሳይም በእናንተ ብኩ ሪፖርት የሚደረገው እንደዛ ነው ይሄ ስህተት ነው። አድማጮች ያላቸውን የመረጃ ክፍተት በማይገባ ሁኔታ መጠቀም ነው። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። በዝቅተኛው የልማት እርከን ላይ የሚገኙት የዓለም ታዳጊ ሀገሮች የኃይል አቅርቦትን ለቤትና ለምርት አገልግሎት በማዳረስ ረገድ በእጅጉ ወደ ኋላ እየቀሩ መሆናቸውን አንድ የመንግስታቱ ድርጅት ዘገባ አስታውቋል። በእነዚህ ሀገሮች አምራቾች በኃይል መቆራረጥ ብቻ የምርት ሽያጫቸው እሴት ሰባት በመቶ ያህል ኪሳራ ያስከትልባቸዋል ተብሏል። ከ577 ሚሊዮን ለማያንስ ህዝብ የማያንስ ህዝብም የኤሌክትሪክ ኃይል አያገኝም ተብሏል። መለስካቸው አመሃ ነው ዝርዝሩን የያዘው። በተባበሩት መንግስታት ድርጅት የልማትና ንግድ ጉባኤ በእንግሊዝኛ አጠራሯ ህጽሮት አንታድ ትናንት ይፋ ባደረገው አዲስ ዘገባ በዓለማችን የመጨረሻዎቹ ድሃ በሚባሉ 47 ሀገሮች የኤሌክትሪክ ኃይል ተደራሽነት በጣም ወደ ኋላ የቀረ መሆኑን አመለከተ። በምጣኔ ሀብታዊ ልማታቸው በታችኛው እርከን ላይ የሚገኙት እነዚህ ሀገሮች ከሌሎች ታዳጊ ናቸው ከሚባሉ ሀገሮች እንኳ ሲወዳደሩ ለቤትም ሆነ ለማምረቻ አገልግሎት የሚውል የኤሌክትሪክ ኃይል በማቅረብ ወይንም በማዳረስ ረገድ በእጅጉ ወደኋላ እየቀሩ እንደሆነም ዘገባው ይዘረዝራል። ትናንት በአዲስ አበባ ይህን ዘገባ ለጋዜጠኞች ይፋ ያደረጉት ባንክታድ የኢኮኖሚ ጉዳዮች መኮንን ሚስተር ጆቫኒ ቫለንሲሲ ይህን የህዝ መረጃዎችን በማንጠራስ አብራርተዋል። በእነዚህ ታዳጊ ሀገሮች ውስጥ የኤሌክትሪክ ኃይል ተደራሽነት ገና ጅምር ላይ ያለ ነው። ይህም የሚገለጸው በኢነርጂ ወይም በኃይል ድህነት ነው። በአሁኑ ወቅት መረጃው ከሚገኝበት በአውሮፓውያኑ የዘመን አቆጣጠር ከ2014 ዓ ም ጀምሮ የእነዚህን ሀገሮች አማካይ የኃይል ተደራሽነት ብንመለከት ከአጠቃላዩ ሕዝብ ስድሳ ሁለት ከመቶ የሚሆነው የኤሌክትሪክ ኃይል አያገኝም። ከእነዚህ ከፍ ካለ የልማት እርከን ላይ የሚገኙት አገሮች ይህ አማካይ አስር ከመቶ ብቻ ነው። ይህ ማለት በመላው ዓለም ኃይል ከሚያገኘው ሕዝብ ከግማሽ በላይ የሚሆነው 547 ሚሊዮን ሰው የሚኖረው በእነዚህ አገሮች ውስጥ ነው። የኤሌክትሪክ ኃይልን ለብርሃን፣ ለማብሰያም ሆነ ለሌሎች የቤት ውስጥ አገልግሎቶች በእነዚህ ድሃ ሀገሮች የገጠሩ ክፍል ተደራሽነቱ በእጅጉ አነስተኛ እንደሆነም ይኸው ዘገባ ያስረዳል። የኃይል ድህነት ይለዋል ዘገባው፣ የኃይል ድህነት በተለይ በገጠሩ እጅግ አስከፊ ነው። ከገጠሩ ነዋሪ ሰማንያ በመቶ የሚሆነው ህዝብ የኤሌክትሪክ ኃይል አያገኝም ይላል። ይህ ሲባል ደግሞ በተለይ ከቅርብ ጊዜ ወዲህ ሁኔታውን ለመለወጥ ስራ አልተሠራም ለማለት እንዳልሆነ ደግሞ ሚስተር ጂዮቫኒ ቫለንሴሴ ያስታውሳሉ። ይህ ማለት ግን ምንም መሻሻል አልታየም ማለት አይደለም። ከ2004 ዓ ም ጀምሮ በአውሮፓ አቆጣጠር 17 ሚሊየን የሚሆን ሰው የኤሌክትሪክ ኃይል አግኝቷል። ይሁንና በ2030 ዓ ም ለማሳካት ከተያያዙት የዘላቂ ልማት ግቦች ሰባተኛውን ግብ ለማሳካት ማለትም ሁሉን አቀፍ የኃይል ተደራሽነትን እውን ለማድረግ የሚቀር ሥራ አለ። ይህን ግብ ለማሳካት በየዓመቱ 17 ሚሊዮን ሰው የኤሌክትሪክ ኃይል ተጠቃሚ መሆን አለበት። ያ ማለት ደግሞ ባለፉት ዐሥር ዓመታት የተገኘውን ውጤት በየዓመቱ በሦስት እጥፍ ማሳደግ ይኖርብናል ማለት ነው። የኤሌክትሪክ ኃይል ተደራሽነትን ችግር ወይም ቁም ነገር ይህ የአንክታድ ዘገባ የሚመለከተው ከአጠቃላዩ የምጣኔ ሀብት መዋቅራዊ ለውጥ አኳያ ነው። ይህ ማለት በእነዚህ ታዳጊ አገሮች ውስጥ የኤሌክትሪክ ኃይልን ለቤት አገልግሎት ተደራሽ ማድረግ መልካም ቢሆንም ትልቅ ትኩረቱ ግን ለአምራችና ሰፊ ማኅበራዊ አገልግሎት ለሚሰጡ ተቋማት ነው። ይህ ማለት ደግሞ የኤሌክትሪክ ኃይልን ተደራሽ ማድረግ ምርትንና ምርታማነትን በብዙ እጥፍ ማሳደግ ነው። ይህን ተከትሎ ምጣኔ ሀብታዊ ልማት በከፍተኛ ፍጥነት ይጓዛል ሲል ዘገባው ይተነትናል። የኤሌክትሪክ ኃይል በማመንጨትና ተደራሽ በማድረግ ረገድ ሚስተር ቫለንሲሲ በአርአያነት ያቀረቡት ኢትዮጵያን ነበረ። ባለፉት ዐሥር ዓመታት አገሪቱ በየዓመቱ ኤሌክትሪክ ኃይልን በማመንጨት ረገድ የባለ ሁለት አኃዝ ዕድገት እያሳየች እንደሆነ ያስረዳሉ። ይሁንና ለገጠሩ ሕዝብ ይህንን ኃይል ተደራሽ በማድረግ በኩል ብዙ መሥራት እንደሚያስፈልግ ጠቁመዋል። ዶክተር ገብረህይወት አገባ በኢትዮጵያ ልማት ምርምር ተቋም የመርሃ ግብሮች ዳይሬክተር በዘገባው ላይ አስተያየታቸውን ሰጥተው ነበረ። በተለይ ገጠሩንና የኃይል ተደራሽነትን በተመለከተ ማብራሪያቸውን ሰጥተዋል። ቀደም ሲል እንደተገለጸው የኤሌክትሪክ ኃይል ሽፋንን የማስፋፋቱ እንቅስቃሴ አነስተኛ ነው። በአጠቃላይ በከተሞች ከፍ ያለ ቢሆንም በአገር አቀፍ ደረጃ ግን ወደ 25 ከመቶ አካባቢ ነው። የገጠሩ ሽፋን ከዚህ አማካይ ያነሰ ነው። ወደ ዐሥር ከመቶ ቢጠጋ ነው። አብዛኛው የኢትዮጵያ ሕዝብ ሰባ አምስት ከመቶ የሚሆነው የሚኖረው ደግሞ በገጠር ነው። ስለዚህ የግብርናው ዘርፍ የኢትዮጵያ ገጠር ሕይወት ሳይለወጥ ሁሉን አቀፍ መዋቅራዊ ለውጥ ሊጨበጥ አይችልም። ይህ የአንግታድ ዘገባ ልዩ ትኩረት የሰጠው የኃይልንና የልማትን መዋቅራዊ ለውጥ ትስስር ነው። በእንግሊዝኛ ዘኤነርጂ ትራንስፎርሜሽን ኔክሰስ ብሎታል። በእነዚህ ታዳጊ ሀገሮች ይህ ትስስር በጣም ደካማ ነው ይላል። በእነዚህ አገሮች አርባ በመቶ የሚሆኑት አምራችና አገልግሎት ሰጪ ተቋማት በቂ ባልሆነ በማያስተማምንና እጅግ ውድ በሆነ ኤሌክትሪክ ኃይል አቅርቦት ምክንያት እግር ተወርጭ ታስረዋል። በአማካይ በወር ውስጥ አስር ቀናት ኤሌክትሪክ ኃይል ይቋረጥባቸዋል። የኃይል መቋረጡ እስከ አምስት ሰዓታት ያህል ይደርሳል። ይህ ደግሞ ሰባት በመቶ የሽያጫቸውን እሴት ያሳጣቸዋል። በምጣኔ ሀብታዊ ልማታቸው በዝቅተኛው ዕርከን ከሚገኙ የዓለማችን 47 አገሮች መካከል ኢትዮጵያን ጨምሮ 33 የሚገኙት በአፍሪካ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ወደ ቀጣዩ ዘገባ እንለፍ። ከሁለት ሳምንታት በፊት በያኔው የዚምባብዌ ፕሬዚዳንት ሮበርት ሙጋቤ ከስልጣን ከተባረሩ በኋላ ለደህንነታቸው በመስጋት በጎረቤት አገር የቆዩት የቀድሞ ምክትል ፕሬዚዳንት ኤመርሰን ምናንጋጓ ወደ ሐራሬ ተመልሰዋል። በዚምባብዌ አዲስ ሲሉ የጠሩትን ዲሞክራሲ ለማምጣትም ቃል ገብተዋል። ኤመርሰን ምናንጋጓ በዛሬው ዕለት ይፈጽማሉ የተባለውን ቃለ መሐላ ህዝቡ ሕዝቡ እየተጠባበቀ ባለበት በአሁኑ ወቅት ብሪታንያ ጀርመን፣ ቻይና እና ሌሎች የዓለም አቀፉ ማኅበረሰብ አባላት አገሪቱ ወደፊት በምታደርገው ጉዞ ለመርዳት ቃል ገብተዋል። የማርያማ ዲያሎ ዘገባ ሰሎሞን ክፍሌ ያቀርባል። የጋዜጦች አርዕስተ ወሬዎች አሁንም የሙጋቤ አስተዳደር አበቃ እያሉ በሚጽፉበት ወቅት የዚምባብዌ ዜጎች ቀድመው መሄዳቸው ይስተዋላል። ያለፈው አልፏል። አሁን የሚያስፈልገን እርስ በርስ ይቅር ተባብለን ይህችን አገር እንደገና መገንባትና አንድነትን ማምጣት ነው ነው ያሉት አንደኛው አስተያየት ሰጪ በእንግሊዝኛ በሾና ቋንቋ የተናገሩት ሌላኛዋ ደግሞ አዲሱ አስተዳደር ሥራ መፍጠር አለበት። ከቀጣዩ አስተዳደር ሙስና አንጠብቅም። ያ ሲሆን ሕዝብን ያስቆጣል ነው። የቀድሞው ምክትል ፕሬዚደንት ኤመርሰን ምናንጋጓ ትላንት ሐራሬ ከተማ ውስጥ ለደጋፊዎቻቸው ሲናገሩ ደግሞ ለፕሬዝደንትነት ቃለ መሐላ ከፈጸሙ በኋላ እገዛ የሚያስፈልጋቸው ከዚምባብዌውያን ብቻ ሳይሆን ከሁሉም የዓለም አቀፉ ማኅበረሰብ አባላት መሆኑን አስገንዝበዋል። የአፍሪቃን አህጉር ትብብር እንፈልጋለን። ከአህጉሪቱ ውጭ ያሉ ወዳጆቻችንን ትብብርም እንሻለን። ሀገራችንን ለማሳደግ ከወዲሁ የትብብርና ድጋፍ መልእክቶች እየደረሱኝ ነው። ሀገሪቱ የምናንጋጓን ቃለ መሐላ መፈጸምና አመራሩን መረከብ እየተጠባበቀች ባለችበት በአሁኑ ጊዜ ዓለም አቀፉ ማኅበረሰብ ከወዲሁ ድጋፍ ለመስጠት ቃል እየገባ ነው። የሙጋቤን አስተዳደር ከፋፋይና አወዛጋቢ አድርጎ ይመለከት የነበረው ዓለም አዲሱን ለውጥ እናግዛለን ይላል። የጀርመን ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ አዴባህር አንዷ ናቸው። እኛ ከአውሮፓ ከአፍሪቃና ከዓለም አቀፍ ሸሪኮቻችን ጋር በመሆን ዚምባብዌ የጀመረችውን አዲስ ጉዞ ለመርዳት ዝግጁ ነን። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይም ለምክር ቤቱ ሲናገሩ ሀገራቸው በዚምባብዌ የተካሄደውን ለውጥ ለማገዝ የተቻላትን ሁሉ ታደርጋለች ብለዋል። ዲሞክራሲያዊት፣ ነፃና የተረጋጋች ዚምባብዌን ማየት እንፈልጋለን። ከዳር እስከ ዳር ያሉ የዚምባብዌ ዜጎች የዕለት ተዕለት ተግባራቸውን ያላንዳች ፍራቻ ያለምንም ጭቆና ሲከውኑ እንዲሁም ሀገሪቱ እንደገና ከቀረው ዓለም አቀፍ ማህበረሰብ ጋር ስትቀላቀል ማየት እንፈልጋለን። በሮበርት ሙጋቤ አስተዳደር ወቅት ቅርብ ግንኙነት የነበራት ቻይና በበኩሏ ቤጂንግ የዚምባብዌ ህዝብ የሀገሪቱን የፖለቲካ መረጋጋት ጠብቆ መቆየት ይችላል ብላ ታምናለች ብላለች። የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ሉ ካንግ በቋንቋቸው እንዲህ ብለዋል ምባዌ እንደ ዚምባብዌ ጥሩ ወዳጅ ሁሉም ወገኖች የሀገሪቱን ችግሮች በሰላማዊ ድርድር መፍታቱ መሠረታዊና ዘለቄታ ሁኔታን ሊፈጥር እንደሚችል ሊገነዘቡ ይገባል እንላለን ብለዋል። ሙጋቤንም የሁለቱን ሀገሮች ብቻ ሳይሆን በአጠቃላይ የቻይናንና የአፍሪካን ግንኙነቶች አሻሽለዋል ሲሉ አወድሰዋቸዋል። ይበእንዲህ እንዳለ ሌሎች አፍሪካ ሀገሮችና ዩናይትድ ስቴትስ ለዚምባብዌ የሥልጣን ሽግግር ድጋፋቸውን ሰጥተዋል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ቀደም ሲል ቃለ መሀላ ዛሬ ይፈጽማሉ አልኩ። ዛሬ ይፈጽማሉ ብለህ የሚባለው የአፍ ወለምታ ነው የሚባለው በነገ እውነት ነበረ። ይህንን በእውነት በታላቅ ትውት እናርማለሁ። ነገ አርብ ነው የሚፈጽሙት። አዎ። የአሜሪካ ድምጽ ራዲዮ ጣቢያ እስከ ምሽቱ አራት ሰዓት ፕሮግራሙን ይቀጥላል። አሁን ከዚህ ቀጥሎ ከእናንተ ከአድማጮቻችን ያገኘናቸው አስተያየቶች ይሰማሉ። ጤና ትልኝ ቪዎች እንደምን አላችሁ? አስተያየት መስጠት የምፈልገው ባለፈው ሳምንት በተዘገበው በፕሮግራማችሁ ላይ ነው። ያለፈው ሰኞ የመጨረሻውን ክፍል የነ አቶ ልደቱ ውይይት አድርጋችሁ ነበር እና በሀገር ጉዳይ ላይ ነ ውይይቱ ግን ውይይቱ ሲያልቅ የጋበዛችሁ ሙዚቃ ፀሐይዬ ዮሐንስ ልጅቷ ነው ምናምን የሚል የፍቅር ዘፈን ነበር። ስለ አገር ጉዳይ ሁላችንም በስሜት እያለ እንደዚህ አይነት ዘፈን ስታስሙ ከፕሮግራማችሁ ጋር አይገናኝም። የተወዳጁንም ሙዚቃጣም ሙዚቃ ጣም ማጣጣም አንችልም፣ ምክንያቱም ሌላ ውስጥ ነን ያለ ነው እና እንዴት ነው ስለ አገር ጉዳይ ማህበራዊ ጉዳይ የሆነ ከፕሮግራማችሁ ጋር የሚያያዝ ሙዚቃ ማቅረብ ትችሉ ነበር። አዚ እርቅ መፈጸሙ አቶ ነጋሶ ጥላሁንትን በጣም ይሄ ሁሉ የታሰረ ሰው ፈታ ስለ ወልቃይት ስለ ጎንደር ጥያቄ ሳይመለስ ተመለሰ ብሎ ተመለሱ እኮ የታሰሩትን ነበር መልቀቅ የነበረባቸው። እንዲሁም መጀመሪያ የታሰሩትን መልቀው ነው ቆርቅ መባል የነበረበት ምክንያቱም የተጠየቀው ስለ ድንበር ነው። በድንበር ምክንያት የታሰሩት ሰው የተፈታው ያን ጊዜ እንኳን እንደ ርቅ ቢሉ እንደው በጣም ደስ የሚል ነገር ነው እንጂ ሕዝብን አስረው። ሀሎ፣ የአሜሪካ ድምፅ ወዲህ፣ አማርኛ ክፍል ዛል። አሁን ንጉሱ ያቀረበው የትግራይ ጠገዴ የጎንደር የአማራ ጠገዴ አለው የሚታወቀው አንድ ጠገዴ ወልቃይት ጠገዴ ሰሜን አድማጮ አልገዛ ማልክ ትገዛ ነሆ ነው እንጂ የትግራይ የሚባል ጠገዴ የለም። ከተከዘ ወዲህ ትግራይ የሚባል አገር የለም እና የሆነ ባዕድን ተላላኪ ለወያኔ የተስማሙበት ስምምነት ከሁለቱ ስምምነት አያልፍም። እነሱ ይፈርሙታል፣ እነሱ ሲጠፉ ይጠፋል። እና የብዙ የሚያሳሰብ ጉዳይ አይደለም። ከገደ የሚባል ትግራይ ሀገር የለም። ቮይስ ኦፍ አሜሪካ ሰላም ጤና ይስጥልኝ። እኔ በዛሬ ሁለት ተባስተላልፋችሁት አብይ ዜናችሁ ላይ ባህር ዳር አስተዳደር ዜኖች ቃል አቀባይ የተናገረው ላይ ሰምቼ ባለፈው ከአመት ተኩል ይሆናል ልዑል ራስ መንገሻ ስዩምን ጠይቃችሁ ያገኛችሁት መልስ ነበር። ዛሬ ደግሞ ጸገዴና ጸገዴ የሚለው ከተከዜ ማለት ነው። ከተከዜ ወዲህና በላይ ነው። በየት በኩል ነው ጸገዴና ጸገዴ የሚለው ያለ ብላችሁ ለምን አልጠየቃችሁም? ጸገዴ ማለት ወልቃይት ጸገዴ ነው። ወልቃይት ማለት ደግሞ ህዝብ እየታሰረበትና እየሞተበት ያለው የበጀም ብዛት መሆኑን እያወቃችሁ በራሳችሁና አንተ ጋዜጠ የምትጠይቁ ለምንድን ነው ላይ ላይሆን እያለፋችሁ የምታዩ? አስተያየት የላካችሁልን አድማጮቻችንን እናመሰግናለን። ሌሎቻችሁም እንደዚሁ እንድትልኩልን እንጋብዛለን። አሁን ደግሞ ሙዚቃ ልንጋብዛችሁ ነው። የምስጋና ዜማ So, this year we're going to have our family come in from Morgantown, West Virginia, and Wednesday night, my wife.

አመስግኑስት በበገና ምስካና ለእግዚአብሔር ምስካና ለእግዚአብሔር ውለታውን እንዳንከፍል አንዳችን የምንሰጠው አዲስ እኔ በምስጋና እስካናአል እግዚአብሔር እስካናል እግዚአብሔር እንደ አሮን እንደ ሙሴ የቆማችው በቀዳሴ የምስጋና ዜማ ነው። አዲሱ በጣም ጥሩ ቀኑ ነው እንግዲህ ለዚህ ነው። ሌላም ደግሞ ባህላዊ አንድ እናሰማለን። የዛሬው ታንክስ ጊቪንግ አሜሪካ ውስጥ ቤተሰብ የሚሰባሰብበት ትልቅ ብሔራዊ በዓል ነው። ሁሉም ሲሰባሰቡ ፈጣሪያቸው ስላደረገላቸው መልካም ነገር የሚበሉትንና የሚጠጡትን በአጠቃላይ የየዕለት አስፈላጊ ነገሮችን ያስገኝላቸውን ፈጣሪ የሚያመሰግኑበት ቀን ነው ከ50 ሚሊዮን በላይ አሜሪካውያን ናቸው ከቦታ ቦታ ተዘዋውረው ከቤተሰቦቻቸው ጋር ሆነው የዛሬውን ቀን በምስጋና የሚያሳልፉት። ከምስጋናው ጋርም መብላት፣ መጠጣት፣ መጎንጨት ማለቴ ነው መደሰትና ፈንጠዝያ ማድረግም አለበት። የእያንዳንዱ ሰው ዝግጅት ከቶ ምን ይመስላል? ትሮይ ቤከር ለዛሬው ታንክስጊቪንግ ያደረገውን ዝግጅት እንዲህ ሲል ይገልጸዋል። በዚህ ዓመት ቤተሰቦቻችን ከምዕራብ ቨርጂኒያ ሞርጋንታውን ትናንት ነው የመጡት። ባለቤቴ ከአይስላንድ። ከትናንት ረቡዕ ማታ ጀምረን ደግሞ የተቀቀለውን ያበሰልነውን ዛሬ እንመገባለን። ከአራት የቤተሰብ አባሎች ጋራ ወደ 11ና 12 ልጆችም አብረውን አሉ። በእውነቱ ትልቅ ፓርቲና ፈንጠዝያ ነው። በዚህ በህዳር ማለት በፈረንጆች ኖቬምበር ሶስተኛው ሐሙስ ላይ ለሚከበረው በዓል ብዙ የምግብ መሸጫ ሱቆችና ግሮሰሪዎች በህዝብ ይጨናነቃሉ፣ በገበያተኛ እና እናም ብዙዎቹ ቀደም ብለው እንጂ እንዲህ በተጨናነቀ ሰዓት መገብየቱን አይመርጡትም። ዛሬ ትልቋ ምግብ ታዲያ ተርኪና ቱርኪና የፈረንጂ ዶሮም እትባላለች ይመስለኛል። ልክ ነኝ? ልክ ነው ልክ ነው። እና በአማካይ ስሌት በየአመቱ ወደ አርባ አምስት ሚሊዮን ተርኪዎች ይሸጣሉ። በአሜሪካ ግብርና ቢሮ ግምት መሰረት ለአስር ሰዎች የሚሆን ተርኪ ዋጋው ከአምሳ ዶላር በታች ነው።

Andasi by one and as sea by the other, so

Mas kana lany mas kana a re mas kana lany mas kana lany la mot kana lany bezou ala thali ala thali nansou bezou

እዚህ ዩናይትድ ስቴትስ የሚኖሩ ኢትዮጵያውያን የአገሬውን ባህል በመቀበል የዛሬውን በዓል ታንክስጊቪንግን እንደሚያከብሩ በትናንቱ ኢትዮጵያውያን በአሜሪካ ፕሮግራማችን አቅርበናል። ይህም በዓል የሚያከብሩ ኢትዮጵያውያን ታዲያ አርባ ሶስት ዓመታት ወደኋላ ተመልሰው ጎን ለጎን የሚያስቡት አንድ ነገር አለ። ስልሳ ኢትዮጵያውያን ያለ ፍርድ በደርግ መንግስት የተገደሉበትን 1967 ዓ ም ዛሬ የእነዚህ ቤተሰቦች ታንክስ ጊቪንግን የደስታና የምስጋና ቀን ሲያከብሩ፣ ሻማ ይዘው እግዚኦ በማለት ሐዘናቸውንም የሚገልጹበት ቀን እንደሚሆን እንገምታለን። በዚያ የግፍ ግድያ 54 የቀዳማዊ ኃይለ ሥላሴ ከፍተኛ ባለሥልጣናትን ጨምሮ፣ ሦስት የደረግ አባላት፣ ሦስት ባለዝቅተኛ ማዕረግ፣ በጠቅላላው 60 ኢትዮጵያውያን ተረሽነዋል። አድማጮች፣ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በአማርኛ የሚያስተላልፍላችሁን የሀሙስ ፕሮግራም ነው የምታደምጡት። አሁን የሥነ ግጥም ወጎች በባህልና ማህበረሰብ ፕሮግራም ባህልና ማህበረሰብ ለምሽቱ ከወጣቷ ቀደም ሲል በቅንጫቢ ያሰማናችሁ ገጣሚ ትዕግስት አለምነህ ጋር በግጥም ስራዎቿ በሥነ ግጥምና በጥቅሉም በጥበብ ዙሪያ የተጀመረ ቃለ ምልልስ ነው ይዞ የቀረበው። ይህ ዝምታ ጩኸት በሚል ርዕስ የመጀመሪያውን የግጥም መድበሏን በ2004 ዓ ም ለንባብ አብቅታለች። እልልታና ሙሾ የተሰኘውን ሌላውን የግጥም መድበሏን ደግሞ በ2008 ዓ ም አሳትማለች። የባህልና የባህል መድረክ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ቅንብሩ ይዞን ይሂድ። ያልተፈታቅን ይቅርታ የማታውቅ ጽማም የልጅ ልጅ እግዜሩ ዳልሰማው የባርክልኝ ጸሎት አባሽን ወልጅ

ያልተፈታውቅነሽ በእርግጥም ገና መፈታት የሚፈልግ ይመስላል። እምቅ ሀሳቦች ያዘሉ ናቸው ግጥሞችሽ። ወደ ቦታዊ መውሰድ አቅምም አላቸው። ስእላዊ አጻጻፎችን ትከታያለሽ። በምታነሻቸው ሀሳቦች ውስጥ ሰዎች ፍለጋ እንዲጀምሩ የሚያደርግ ነው። ትዕግስት፣ ግጥም ስለሚጻፍለት ህይወትም እናውራ። በወጣትነት እድሜ ውስጥ ነው ያለሽው እንደ ተረዳሁት፣ በትኩስ ስሜት በወጣትነት ፍቅርን፣ ዓለምን የመግዛት ስሜት የሚያድረውን ያህል በዙሪያ ያሉ ነገሮችም ያጽፋሉ። ና ቅድም አገራዊ ጭብጥ ያላቸው ግጥሞችን የመጽሐፍ ዝንባሌሽን ነግረሽኛል። ኋለኛው መጽሐፍሽ ይበልጡን በሀገራዊ ጉዳዮች ላይ ያተኮሩ መሆናቸውን አንስተሻል። እስኪ ንገርኝ ምን አይነት ጉዳዮች ለግጥም ያነሳስሻል ምን አይነት አጋጣሚዎች ይኮረኩርሻል ሳታውቂው ግጥም ሆኖ ታገኛቸዋለሽ ልምዶችሽን አጋጣሚዎችሽን አዎ አሁን ግጥም ብዙ ጊዜ ሰው ፍቅር ሲይዘው የያዘው ሰው በሙሉ ገጣሚ ነው ይባላል እንደዚህ አይነት ነገር ሲደጋገም እሰማለሁ ብዙ ጊዜ የኔ ግጥሞች አንብበው አስተያየት የሚሰጡኝ ሰዎች የአንቺ ግጥሞች ከብሶት አያልፈውም ይሉኛል። ብዙ ጊዜ ብሶት ነው በቃ ይጫናቸዋል። ተስፋ የምናይበት ነገር አድርግልን፣ እንደዛን አይነት አስተያየት ይሰጥኛል። በእርግጥ ተስፋ የሚታይበት ነገር አልጽፍም ማለት አይደለም፣ ግን ብዙ ጊዜ ብሶት ነው እንድጽፍ የሚገፋፋኝ ይመስለኛል። ለራስ ማወጣው በመጻፍ ነው። በአንድ ወይ በሌላ ምክንያት የተጎዳ ወይም ደግሞ የህመም ስሜት ያደረበት ስታይ ትነኪያለሽ። ያን የመውረስ ዝንባሌ በውስጥሽ ታገኛለሽ ያ ሀሳብ የሚቆይበት ወደ ግጥም ትልቁ ችግር ከተባለ ማለት ነው። ግን ለእኔ ችግር ነው ብዬ አላስብም። ግን ያንን ቶሎ ነው የምወርሰው። የሰውን ስሜት ቶሎ ነው የምወርሰው እና በዛ ሰው ስሜት ውስጥ ሆኜ ያንን ነገር እጠፋለሁ። ብዙ ጊዜ የዝምታ ጩኸት የመጀመሪያ ግጥም መድበል ርዕስ የሆነው ግጥም ከነ ርዕሱ ልክ በእልልታና ሙሾ መካከል እንደሚታየው ግጭት ዝምታና ጩኸትም ላይ ግጭቱን እናያለን። ዝም ብሎ ጩኸት የለም፣ ወይም ጩኸት ኖሮ ዝም የለም ብለን የምንጠብቀውን ያህል ዝምታ ከጩኸት የሚከብድበትን ጊዜ ጆሮ የሚደፍን ዝምታ እንደምንለው አይነት። እስኪ ንገሪን፣ የተለየ ምክንያት አለ ይሄን ግጥም በጻፍሽበት ጊዜ? እንዲያ ስለፈልፍ ከቁባ ያልቆጠረኝ ተውስልስ ማጸነው ዞሮ እንኳን ያላየ ተስፋዬን ቆርጬ ብሄድ ሳላወራው። በዝምታዊ ውስጥ ጩኸት የተሰማሁት ያለሽ የአባባል ነገር የሚመስለውን ነገር ከበድ ወዳለ ቦታም ተወስጀዋለሽ። ዝምታም ሲበረታ እንደ ጭሆ እንደሚሰማ የሚያመላክት የሚመስል ነው። እስኪ ስለተጻፈበት ተጻፈበት መንፈስ ነገሪንና ግጥማ ተወጪለን። እሺ አሁን ይህን ግጥም ስጽፈው አንዳንዴ ብዙ ነገር ላይ የምትልና ይሄ በራስ ያጋጠመኝ ነገር ነው። እና ምንም ነገር ሳላወራ ፍላጎት የተሰምታ አገኛለሁ። አውርቻ አውርቼ ደግሞ ብዙ ነገር ሳልባል ይቀራል። ምን ሰማኝ ያጣለው እና ሁሉ ይገርመኝ የነበረ ለካል እኔ ብዙ ጊዜ ዝም በማለት ማለት ይታወቃለን። ቤት ውስጥም አሁን ከሴሴክ ወንድሞች ኔ በዝምታ ነው የምንለየው። አልናገኝም ብዙ ግን ደግሞ እኔ ከተናገርኩ ሁሉም ቶሎ ይሰሙ። ግን አንዳንዴ ተናግሬ ተናግሬ ራሱ ያልተሰማሁት ነገር በቃ ትቶ ዝም ትል ይሰማል። ደግሞ ከአስቸገሮች ግጥም አርገች ስታወጪው ይደርሳቸዋል። ግሩም የዝምታ ጩኸትን ተወጭለን የዝምታ ጩኸት እንዲያ ስለፈልፍ ከቁብ ያልቆጠርከኝ ወስል ትማጽ ነው ዞሮ እንኳን ያላየኝ ወስፋይን ቆርጬ ቢሄድ ካላወራ በዝምታ ነታይ እህቴ ተሰማ ያንተን ጨለማ ብትሰጠኝ ወርሺ ከዝምታ ጸበል ጸዲቅ ተቋድሽ ምን እንዳልኩኝ ለፋው ተከትዬ ጠፋሁ። የግርግኑ ኩራዝ ጭላንጭሏ ደክሞ ብቸኛው ብቻ ብቻ ሲሄድ ከርሞ ሰላሜን ካየሁት ከብቻ ጋር ቆሞ የቀረው ዘመኔን ልምር ባህር ነው። የዝምታ ጩኸት በእርግጥም ደምቆ የሚሰማ ዝምታ ነው። ትዕግስት፣ አስተያየቶችን አገኛለው ብለሽኛል። የግጥም ስሜት በሌሎች ሲጋባ አንባቢው ያሳደረበት ስሜት ምናልባትም ከዚያ የሚቀጥል ታሪክ ከራሳቸው ጋር የሚጫወቱትንም ሊጨምር ይችላል። ምን አይነት ምላሾችን ታገኛለሽ? ሴቶቹ፣ ግጥሞችሽ በመጽሐፍ ብቻ ሳይሆን በቪዲዮ በተሰራው ጭምር ለሌሎች የደረሱት፣ በድምፅ የተቀረጹትም የተለየ ስሜት የሚያሳድሩ የተለየ ቅርበትም የሚፈጥሩ ይመስለኛል። እስኪ ንገሪን ከአንባቢዎችሽ ወይም ደግሞ ከአድማጮችሽ ያገኘሻቸው ምላሾች ምን ይመስላል? ምላሾቹ ብዙ ደስ ይላሉ፣ የሚያበረታችሁ ናቸው። በአብዛኛው የልቤን የተናገር በቃ የኛን ጊዜ ገለጥሽልኝ የሚሉ ብዙ አስተያየቶች ይመስለኛል አንዳንዴ አንተ መናገር ፈልግህ መናገር ያልቻልከውን ነገር ሰው ሲናገር ሲሰማ ረክ አለ ያስደርሳል እና ልክ ነው። ከዛም አንጻር ሊሆን ይችላል። ብዙ እና በጣም ግን እንደዚህ ዲስቴል ስለ ስነ ጽሁፍ ሰዎች የሚሰጥኝ አስተያየት ለእኔ ትልቅ ትርጉም አለው፣ ጥቅምም አለው። አሁን እኔ ከዚህ የምታቂዎች መሰረቴ ነው፣ ደግሞ እዛ ላይ ያየኛትን አስተያየት አክዬበት የተሻለ ስራ ነው ይዤ መምጣት እፈልግ የነበረው በነበረኛ አቅም የተሻለ ነው ለኔ። ከልልታና ሙሾ ከዚህ በኋላ የሚሰራው መጽሐፍ ደግሞ ከልልታና ሙሾ አንድ ደረጃ ከፍ ብሎ መምጣት መቻል አለበት። ምክንያቱም በልልታና ሙሾ ደግሞ ብዙ አስተያየት ተቀብያለሁ እና የት መጽሁፍ ባለሙያዎች እንደሰጡኝ አስተያየት ስህተቴን ማረም ያለብኝ ቤቶች ጋር እንደሆነም አይቻለሁ እና ደግሞ ጸሐፊ ሲባል ከሁሉም አንግድ ማየት የሚችል መሆን እንዳለበትም ተምሬበታለሁ። በስራዎች ውስጥ ማደግ ማለት ይሄው ነው። ሁለት የግጥም መድብሎችን አድርሰሻል። ታዲያ እሱ ላይ አይቆምምና ዘወትር አድጋለው፣ ማሻሽላቸውንም ከአድማጮቼ ከአንባቢዎች የሚያገኘውንም ለማደግ ይጠቀምበታል ነው ያልሽው። ትዕግስት ጥሩ ብለሻል። ገጣሚነት ለሌሎች የጥበብ ዘርፎችም ስሜት ይኖር ይሆናል ብሎ ማሰብ እድል ይሰጣል። እንደ ግለሰቡ ማንነት፣ እንደ ምርጫው ከስነ ግጥም ውጪ በምርጫ በማድነቅ ለየትኛው የጥበብ ዘርፍ ትማረክ ያለሽ? ሙዚቃ፣ ስነ ስዕል፣ የመድረክ ሥራዎች ምን ይማርክሻል? አሉላና እንግዳው ዝግጅታቸውን አላጠናቀቁም። በሚቀጥለው ሳምንት የባህልና ማኅበረሰብ ፕሮግራም ላይ ይመለሳሉ። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በሶሪያ የሚካሄደው የእርስ በርስ ጦርነት ሁለት ዓመታት ተኩል የሆነው ሲሆን የሀገሪቱ መንግስት ህዝቡን በኬሚካል መሳሪያዎች አጥቅቷል። እንደ አውሮፓ አቆጣጠር ነሐሴ 21 ቀን 2013 ዓ.ም ሳሪን ጋዝ የያዙ ሮኬቶች በደማስቆ አካባቢ በሚገኘው ጎታ በተባለው በአማጽያን ቁጥጥር ስር ባለው ቦታ ላይ ጥለዋል። ምን ያህል ሰዎች እንደተገደሉ ግልጽ አይደለም። ከሦስት መቶ እስከ 1700 በላይ ይሆናሉ የሚል ግምት አለ። ግልጽ የሆነው ነገር በፕሬዝደንት ባሻር አልአሳድ መንግሥት ትእዛዝ የጭካኔ ተግባር የሚፈጸም መሆኑ ነው። የሶሪያ መንግስት በሕዝቡ ላይ ኬሚካል መሳሪያ የተጠቀመው በጎታ ላይ ብቻ አለመሆኑ የሚያሳይ ማስረጃ አለ። ይህን ተግባር የፈጸሙትን አካላት ተጠያቂ ለማድረግ የተባበሩት መንግሥታት ድርጅት የጸጥታ ምክር ቤት ከሁለት ዓመታት በፊት ነሐሴ ወር ላይ 2235 የተባለ ውሳኔ አሳልፏል። ለእነዚህ ጥቃቶች ተጠያቂ ለማድረግ የድርጅቱ የጣምራ ምርመራ ሜካኒዝም የተባለ ድርጅት መስርቷል። ይህ ነጻ የሆነ ዓለም አቀፍ አካል ጥቅምት 26 ቀን ባወጣው ዘገባ ሶሪያ ባለፈው ሚያዝያ ወር ሐን ሻይሆን ላይ የሳሪን ጋዝ ለቃለች ይላል። እንዲህ ዓይነቱ ጥቃት የኬሚካል መሳሪያ እገዳን የሚያቅፈው ዓለም አቀፍ ሕግን ይጥሳል። እስላማዊ መንግሥት ነኝ የሚለው አሸባሪ ቡድን በበኩሉ ባለፈው ዓመት መስከረም ወር ላይ ኡም ሆሽ ላይ የሳልፈር ማስተርድ ጋዝ ጥቃት ማድረሱን የተባበሩት መንግስታት ድርጅቱ መርማሪ አካል ገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን፣ የብሪታንያ የውጭ ጉዳይ ሚኒስትር ቦሪስ ጆንሰን፣ የፈረንሳይ የውጭ ጉዳይ ሚኒስትር ያን የብስሌ ድራይን እና የጀርመን የውጭ ጉዳይ ሚኒስትር ሲግማር ጋብሪኤል ባለፈው ህዳር 8 ቀን ባወጡት የጋራ መግለጫ ሁለቱን የኬሚካል ጥቃቶችን አውግዘዋል። የሶሪያ መንግስት ማንኛውንም አይነት የኬሚካል መሳሪያ ጥቃቶችን ማድረሱ እንዲያቆም ጠይቀዋል። የሶሪያ መንግስት ያለውን ኬሚካል መሳሪያን ሁሉ ኬሚካል መሳሪያን ለሚያግደው ድርጅት እንዲያስታውቅ ጠይቀዋል። መግለጫው አያይዞም ይህ ድርጊት የፈጸሙትን ተጠያቂ ለማድረግና ለወደፊቱ እንዲህ አይነቱን ጥቃት ለማስወገድ ዓለም አቀፍ ምላሽ መኖሩ ወሳኝ ነው ይላል። እንዲህ አይነት ዘገባ ከወጣ በኋላ የጸጥታው ምክር ቤትና መላ አባላቱ በፊት የገቡትን ቃል የመፈጸም ኃላፊነት አለባቸው ሲል የዕለቱ ርዕስ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች ባሉን ጥቂት ደቂቃዎች የማጠቃለያ ዜና እናሰማ። የዚምባብዌ የቀድሞ ፕሬዚደንት ሮበርት ሙጋቤና ባለቤታቸው ግሬስ ያለመከሰስ ከለላ ተሰጣቸው። አንድ የገዢው ዛኑ ፒኤፍ ፓርቲ ባለስልጣንና ዋና ከተማዋ ሀራሪ ውስጥ የሚገኝ ጋዜጠኛ ለቪኦኤ እንዳረጋገጡት ሙጋቤ ጡረታቸውን በተመለከተ ስልጣናቸውን በግድ እንዲለቁ ካደረጓቸው የሀገሪቱ ጀኔራሎችና የፖለቲካ መሪዎች ጋራ ድርድር ይዘዋል። የሳውዲ መራሹ ጥምረት በጦርነት በተበጣጠቀችው የመን መንገድ ዘግቶ መተላለፊያ ለማሳጣት የወሰደውን እርምጃ ተከትሎ በሚሊዮኖች የሚቆጠሩ የመናውያን ከከፋ ረሃብና እልቂት አፋፍ ላይ ናቸው ሲሉ ዓለም አቀፍ የረዴት ድርጅቶች አስጠንቅቀዋል። የኢራቅ መንግስት ኃይሎች ከሶሪያ ጋር በሚያዋስነው በረሃማ አካባቢ የቀሩትን የእስላማዊ መንግስት ነኝ ባዩ ቡድን ርዝራዥ ተዋጊዎች ለማጥፋት ዛሬ ጥቃት ማካሄዳቸውን የሀገሪቱ ባለስልጣናት አስታውቀዋል። ሚያንማርና ባንግላዴሽ ከጥቃት ሸሽተው ወደ ባንግላዴሽ የተሰደዱት ብዙ መቶ ሺ ሮሂንጃዎች ወደ ቀያቸው እንዲመለሱ ስምምነት መፈራረማቸውን የሁለቱም ሀገሮች ባለስልጣናት አስታውቀዋል። የተከበራችሁ አድማጮች ለምሽቱ ያሰናዳነው ዝግጅት በዚሁ ተጠናቋል። በስቱዲዮ ፕሮግራሙን የመራለን ንጉሡ ነው። በዛሬው ልዩ ፕሮግራም አዘጋጆች በሌሎችም ባልደረቦቻችን ስም የምንሰናበታችሁ አዲሱ አበበና ቆንጂት ታየ ነን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛው ፕሮግራም ይቀጥላል። ደህና እደሩ። Sometimes I think about you. I wonder how you're doing now. What you're going through. So last time I saw you, we were playing the fire. We were loaded with passion and a burning desire. my friend there's a the trouble with this nation too many blessings too little appreciation and i know that kind of notion well it just ain't cool so send me back to sunday school because i'm tired of waiting for reason to arrive